ከቱኒዚያ መዲና ቱኒስ በስተደቡብ 100 ኪሎ ሜትር ርቆ የሚገኘው የኤንፊድሃ አየር ማረፊያ አንዳንድ የግል የክራ አይሮፕላኖችን ብቻ ነው የሚያስተናግደው። በዚያ የሚያርፉትን አይሮፕላኖች ዝርዝር በሚያሳየው ሰሌዳ ላይ ከላይፕሲክ የተነሳው አይሮፕላን ስም አልተጻፈም። ስለዚሁ አይሮፕላን የሚያውቁት በአየር ማረፊያው የተገኙት የጀበሊ ቤተሰብ አባላትና የሲቪል ልብስ የለበሱ ጥቂት ፖሊሶች ብቻ ናቸው። የጀበሊ ቤተሰብ አባላት ወደዚያ የሄዱት በዚያን ዕለት ከጀርመን በግዳጅ የሚመለሰውን ልጃቸውን መሐመድ አሊን ለመቀበል ነበር። ከላይፕሲግ ከመጣው አይሮፕላን የወረዱ ወጣት ወንዶች ወደ እንግዳ መቀበያው እንደደረሱ እናት ጀቢላ ልጃቸውን መሐመድን ሰላምታ ከሰጡ በኋላ የቱኒዚያ ፖሊሶች በወጣቶቹ አንጻር የተመሰረተ ክስ መኖር አለመኖሩን ለማጣራት ወጣቶቹን ወደ ምርመራ ክፍል ወስደዋቸዋል። የመሐመድ አሊ አባት ጀበሊ ልጃቸው መሐመድ ከቱኒዚያ አብዮት በኋላ መጀመሪያ ወደ ኢጣሊያ ከሄደ በኋላ በስዊትዘርላንድ በኩል አድርጎ ጀርመን መግባቱን አመልክተው ወደ ትውልድ ሀገሩ እንደሚመለስ እየሰሙት የዚያን ዕለት ጠዋት እንደነበር ገልጸዋል ዛሬ ጠዋት ነበር ስልክ ደውሎ ወደ ቱኒዚያ በግዳጅ እንደሚመለስ የነገረን እኛም ስለዚሁ ጉዳይ ከሚመለከተው የሀገራችን መንግስት ጋር ተነጋገርን መሐመድ እዚህ በስርቆትም ሆነ በሌላ ወንጀል እንደማይፈለግ ና ንጹህ መሆኑን ሰማን ይኸው አሁን እየጠበቅ ነው ነው ከፖሊስ ምርመራ በኋላ መሐመድ ነጻ ተብሏል ምክንያቱም የቱኒዚያ መንግስት መሐመድ ከአምስት ዓመታት በፊት ከሀገሩ በሕገ ወጥ መንገድ የወጣበትን ድርጊት በሕግ ሊከታተለው አልፈለገም። ምንም እንኳን ይህ አይነቱ ጥፋት ከ15 ቀን እስከ 6 ወር ሊያሳስር ቢችልም በጀርመን የተገን መጠየቂያ ማመልከቻው ተቀባይነት ያላገኘለት መሐመድ አሊ በላይፕሲክ ከተማ ያገኘውን ሥራ እየሰራ ነበር የሚኖረው። ከአንዲት የፖርቱጋል ዜጋ ጋር የተጋባው መሐመድ አሊ ቀደም ሲልም ከአንዲት ጀርመናዊት አንዲት ሴት ልጅ ወልዷል። መሐመድ በስርቆት ወንጀል ተጠርጥሮ ጀርመን ሀገር ውስጥ ለአጭር ጊዜ እስር ቤት ቢቆይም በነጻ ተለቋል። ይሁንና አሁን ሳያስበው ድንገት ወደ ቱኒዚያ እንዲመለስ መገደዱን ተናግሯል። ወደ ቱኒዚያ በግዳጅ እንደምመለስ ማንም የነገረኝ የለም ከእስር ቤት በነፃ ከተለቀቅኩ በኋላ ልጅ ስላለኝ ወደ ሀገሬ በግዳጅ ላልመለስ እንደምችል ነግረው ነበር። በኋላ ግን ልጅ እንዳለኝ ብነግራቸውም ይኸው አሁን በግዳጅ መልሰውኛል። በቱኒስ ማህበራዊ ችግሮች ጎልቶ በሚታይበት ሲቴ ኤዙር ሰፈር የኖረውና ወደ ውጭ ሀገር ሲሰደድ የ16 ዓመት ወጣት የነበረው መሐመድ በዚያ ያጠናቀቀው ትምህርትም ሆነ የሙያ ስልጠና የለውም። እና መሐመድ አሁን በቱኒዚያ ምን ሊሰራ ይችላል የሚለው ጥያቄ ቤተሰቦቹን አብዝቶ እንደሚያሳስባቸው አባቱ ጀቢል ገልጸዋል። አባት ጀቢል ሦስቱ ልጆቻቸው ስራ አጥ መሆናቸውን በመግለጽ አሁን ደግሞ የ21 ዓመቱ መሐመድ የተጨመረበት ድርጊት ሁኔታዎችን ይበልጡን አዳጋች እንዳደረገው አስታውቀዋል። መሐመድም ወደ ሲቴኤዙር ሰፈር በመመለስ ከወላጆቹ ጋር እየኖረ ስለ ወደፊት እጣፈንታው ማሰብ መጀመር ይኖርበታል። ምክንያቱም ከቱኒዚያ መንግስት እርዳታ ይገኛል ብሎ ተስፋ አያደርግም። ልክ እንደ መሐመድ ብዙ ስራ አጦች አሉ። ከዚህ በተረፈም በቱኒዚያ ከሀብታሙ አውሮጳ ካለ ገንዘብና መኪና ለሚመጡ ያልተሳካላቸው ተመላሽ ቱኒዚያውያን የሚጨነቅ የለም። ስለ ወደፊቱ እጣው ምንም እቅድ እንደሌለው የሚናገረው መሃመድ በወቅቱ አንድ ሀሳብ ብቻ ነው በአእምሮ የሚመላለሰው። ይኸውም ልጄ በዚያ ስለምትኖር ወደዚያ መመለስ እፈልጋለሁ።